ፋሲል የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ለሶስት ቀናት ጉብኝት ኬንያ ናይሮቢ ይገባሉ ተብሎ እየተጠበቀ ነው። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የኬንያ የሶስት ቀናት ጉብኝት ዓላማ ምንድን ነው? የጉብኝታቸው መርሃ ግብርስ ይታወቃል ወይ? በኬንያው ፕሬዝዳንት ሁሩ ኬንያታ ግብዣ መሰረት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ጀምሮ እስከ አርብ የሶስት ቀን ይፋዊ ጉብኝት በኬንያ ያደርጋሉ። በዚህ ጉብኝታቸውም የተለያዩ ጉዳዮችን ከኬንያው ፕሬዚዳንት ጋር እንደሚወያዩ የኬንያ መንግስት አስታውቋል እና ከእነዚህ ውስጥ በተለይ የሁለቱ ሀገራት ልዩ ግንኙነትን በተመለከተ ከዚህ በፊት ፊርማ ተፈራርማዋል እና ና ይህንን ተግባራዊ ለማድረግ እና ለማፋጠን፣ ከዛ በተጨማሪ ግን የደቡብ ሱዳን ና የኢትዮጵያ መተላለፊያ የሆነውን የላሙ ወደብን የስራ ሁኔታ ምን እንደሚመስል እንደሚገመግሙ እና የኃይል አቅርቦት ግንኙነታቸው በተመለከተ የንግድ ግንኙነታቸውን በተመለከተ ውይይት እንደሚያደርጉ ይጠበቃል እና በተለይ ደግሞ በኬንያ እና ኢትዮጵያ የንግድ ማህበረሰብ ጉባኤ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደሚገኙና እንደሚሳተፉም ተስፋ ይደረጋል። ይሄም ጉባኤ ዛሬ እንደሚካሄድ ነው የሚጠበቀው። ተጨማሪ ግን የተለያዩ የንግድ ግንኙነቶች እንደዚው በተለይ ደግሞ አካባቢውን በተመለከተ ያለውን የጸረ ሽብር እንቅስቃሴ በጋራ ለመከላከል ውይይት እንደሚያደርጉ ይጠበቃል። ስለ አቶ ኃይለማርያም የኬንያ ጉብኝት የኬንያ መገናኛ ብዙሀን ምን ዘግበዋል? ምን አይነት አስተያየቶችስ እየተሰነዘሩ ነው? የኬንያ መገናኛ ብዙሀን በተለይ በዋናነት የአፍሪካ ቀንድና የምስራቅ አፍሪካን ከአልሸባብ ጥቃት ለመከላከል መወሰድ ስላለበት የሁለቱ ሀገራት ስምምነት የበለጠ ሁለቱ መንግስታት እንደሚመክሩ ነው እየዘገቡ ያሉት። ከዛ በተጨማሪ ግን የሁለቱ ልዩ የሁለትዮሽ ግንኙነት ስምምነት ተግባራዊ ቢሆን ምን ያህል የሀገሪቱ የንግድ ማህበረሰብ አባላት ሊጠቅም እንደሚችል እየተወያዩ ነው የሚገኙት። ከዚህ ሌላ ሰላሳ አምስተኛው የኢትዮ ኬንያ የጋራ የሚኒስትሮች ኮሚሽን ስብሰባም ትናንት ናይሮቢ ውስጥ ተካሂዷል። የስብሰባው ትኩረትም ስፔሻል ስታተስ አግሪመንት ወይንም የልዩ ደረጃ ስምምነት እንደነበረ ተዘግቧል። ይህ ስምምነት ምን ደረጃ ላይ ነው አሁን የሚገኘው? እንደ አውሮፓውያን አቆጣጠር በታህሳስ ሁለት ሺ አስራ ሁለት በጠቅላይ ሚኒስትር ኃይለማርያም ደሳለኝ እና በወቅቱ የኬንያው ፕሬዚዳንት ሞይ ኪባኪ መካከል የተፈረመ ስምምነት ነው። የሁለቱ ሀገራት የልዩ የሁለትዮሽ ግንኙነት ስምምነት ወይንም ስፔሻል ስታትስ አግሪመንት የሚሉት ነገር ግን እስካሁን ድረስ ተግባራዊ ሳይሆን ቆይቷል። አሁን በተለይ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ኬንያ መምጣት ዋናው ጉዳይ ይህንን ስምምነት በአፋጣኝ ወደ ተግባር የሚያውሉበት እንዲሆን ነው እና ይሄ ስምምነት በተለይ የሁለቱን ሀገራት የንግድ፣ የኢንቨስትመንት እና የሀይል አቅርቦት አገልግሎት ለማስፋፋት ይረዳል ተብሎ ይጠበቃል። ሁለቱ ሀገራት እርስ በርስ የንግድ ግንኙነታቸው የበለጠ እንዲተናከር እድሉን ይከፍታል የሚል ግምት አለ እና በዚህ በሰላሳ አምስተኛው የጋራ የሚኒስትሮች ኮሚሽን ጉባኤም የሁለቱም ሀገራት ውጭ ጉዳይ ሚኒስትሮች ውጭ ቴዎድሮስ አድሃኖም እና ወይዘሮ አሚና መሀመድ ተገኝተዋል እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ፕሬዚዳንት ሩ ኬንያታም ጉባኤውን ይመርቁታል ተብሎ ይጠበቃል። እየበለጠ ተግባራዊ ሊሆንበት የሚችልበት መንገድን ለማመቻቸት እየተደረገ ያለ ስብሰባ ነው፣ የጋራ የሚኒስትሮች ጉባኤ። ፋሲል ግርማ ከናይሮቢ አመሰግናለሁ።